የኢትዮጵያ መንግስት በፀረ ሽብር ህጉ በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው የሚል ክስ ሲቀርብበት አራት አመታት ተቆጠረ ትለናለች። ማርታ ቫንደሮፍ ከአዲስ አበባ ባደረሰችን ዘገባ፣ አሁንም ደግሞ የኢንተርኔት ድረገጽ አምደኞችና ፖለቲከኞች ሀሳብን የመግለጽ ነጻነትን የበለጠ ስጋት ላይ የሚጥል አዲስ የኮምፒውተር ረቂቅ አዋጅ ወጥቷል። ዘገባውን ነው ጽዮን ግርማ ይዛ ቀርባለች። በሚያዚያ ወር 2008 ዓመተ ምህረት ለህዝብ ተወካዮች ምክር ቤት የቀረበው የኮምፒውተር ወንጀል ረቂቅ አዋጅ እየተተቸ ከሚገኝበት ነገር አንዱ ሀሳባቸውንና የግል አመለካከታቸውን በኢንተርኔት አማካኝነት የሚገልጹ ግለሰቦችን የኢትዮጵያ መንግስት አስሮ የሚቀጣበት አንቀጽ ማካተቱ ነው። ዳንኤል ብርሃኔ በኢትዮጵያ የሚገኝ የኢንተርኔት አምደኛ ነው። የራሱ ድረ ገጽም አለው። አዲሱ የኮምፒውተር ወንጀል ረቂቅ አዋጅ ሀሳቡን በኢንተርኔት አማካኝነት በሚገልጽ በማንኛውም ግለሰብ ላይ ተግባራዊ ሊደረግ የሚችል አዋጅ ነው ብሎ ያምናል። ዲስ ኮምፒውተር ክራይም ፕሮክላሜሽን ይሄ የኮምፒውተር ወንጀል ረቂቅ አዋጅ በወንጀለኛ መቅጫ ሕጉም ሆነ በመገናኛ ብዙሃን ሕጉ የተሰጡንን መብቶች የሚነሳ ነው። እስካሁን ካሉት ሕጎች ሁሉ የበለጠ ከልካይ ነው። በአንድ አረፍተ ነገር ብቻ ይከለክልሃል። የኮምፒውተር ወንጀል ረቂቅ አዋጁ በአብዛኛው ትኩረት የሚያደርገው በኢንተርኔት አማካኝነት በሚፈጸሙ ወንጀሎች ላይ ነው። ነገር ግን አንድ ሰው በኢንተርኔቱና በኮምፒውተሩ አማካኝነት ወንጀል ፈጽሟል ብቻ ሳይሆን ወንጀል ተፈጽሞበታል ተብሎ ከተገመተ ያለምንም ፍርድ ቤት ፈቃድና ትዕዛዝ ብሔራዊ ደህንነት ኮምፒውተሩን በአካል ሳይነካ እንዲመረምር ስልጣን የሚሰጠው አንቀጽ በረቂቁ ውስጥ ተካቷል። በኢትዮጵያ ፍትህ ሚኒስቴር ዳይሬክተር የሆኑት አቶ በላይሁን ይርጉ ረቂቅ አዋጁ ሀሳባቸውን በኢንተርኔት በነጻነት ከሚገልጹ ሰዎች ጋር ምንም ግንኙነት የለውም ይላሉ። If that person is just explaining his opinions or his view, he will not be liable for crime, but አንድ ሰው የራሱን ሀሳብና አመለካከት ከገለጸ ብቻ በወንጀል ተጠያቂ አይሆንም። የዚህ ሕግ ዋና ዓላማ ግን ሰዎች ከስም ማጥፋት ጋር በተያያዘ ለድርጊታቸው የሚኖራቸው ዓላማ ላይ ነው። ዋናኛው ዓላማቸው እና ገባቸው ስም ማጥፋት ከሆነም ተጠያቂ ይሆናሉ ምክንያቱም ስም ማጥፋት ወንጀል ስለሆነ ኢትዮጵያ ጋዜጠኞችንና በኢንተርኔት አማካኝነት ሀሳባቸውን የሚገልጹ ጸሐፊዎችን በማሰቃየት በማሰርና ረጅም ዓመታት እስር በመፍረድ በተደጋጋሚ ትወቀሳለች። በዚህ ሰለባ ከሆኑት 18 ዓመታት እስር ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ አንዱ ነው። እንዲሁም የዞን 9 ጦማሪያንና ጋዜጠኞች ከአንድ አመት በላይ በእስር ቤት ማሳለፋቸው ሌላው ተጠቃሽ ጉዳይ ነው። የተቀናቃኝ የፖለቲካ ፓርቲ ህዝብ ግንኙነት የነበረው አቶ ዮናታን ተስፋዬ ፌስቡክ ገጹ ላይ ባሰፈረው አስተያየት አማካኝነት ከታሰረ ስድስት ወራት ተቆጥሯል። ሀበን ፈቃዱ የሰብአዊ መብት ተሟጋች ድርጅት በሆነው አምነስቲ ኢንተርናሽናል ሰራተኛ ነች። የኢትዮጵያ መንግስት በጸረ ሽብር ህጉን በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው ትላለች። የአቶ ዮናታንንም ጉዳይ በምሳሌነት ታነሳለች። በዮናታን ክስ ላይ የቀረቡት ማስረጃዎች በጣም አሳሳቢ እና መንግስት አንድን ግለሰብ በማህበራዊ ድረገጾች ላይ በሚጽፋቸው ነገሮች ላይ ተመስርቶ እንዲያስር የሚፈቅድ ነው። ዮናታን የታሰረው በጸረ ሽብር ህጉ አማካይነት ነው። ምን አይነት ማስረጃ እንደሚቀርብበት እንኳን ሳያውቅ ነው ፍርድ ቤት የቀረበው። ይሄ የኮምፒውተር ወንጀል ረቂቅ አዋጅ በሚቀጥለው ሳምንት ተግባራዊ ይደረጋል ተብሏል።